የምዕራብ ሸዋ ዞን ሜታ ወልቅጤ ወረዳ አንዳንድ ነዋሪዎች የመንግስት ወታደሮች እስርና እንግልት አደረሱብን ሲሉ አምርረዋል። በወረዳው የኦሮሞ ነጻነት ተዋጊዎችን ትደግፋላችሁ የተባሉ ከ አንድ መቶ በላይ ሰዎች ታስረዋል ብለዋል። የወረዳው አስተዳዳሪ የህብረተሰቡን ሰላም ያወከው የመንግስት ሰላም አስከባሪ አይደለም ሲሉ አስተባብለዋል። ፀሐይ ዳምጠው ተጨማሪ አላት። የምራብ ሸዋ ዞን ሜታ ወልቅጤ ወረዳ ነዋሪዎች እንደ ገለጹት የመንግስት መከላከያ ሰራዊትና የኦሮሚያ አድማ በታኝ ህብረተሰቡን የኦነግ ታጣቂዎችን በጫካ እየቀለባችሁ ነው እያሉ በመደብደብና በማሰቃየት ላይ ይገኛሉ ሲሉ አመልክተዋል። ስሙ እንዳይጠቀስ የጠየቀው የሜታ ወልቅጤ ሚናሪ ከተማ ነዋሪ ለአሜሪካ ድምጽ ራዲዮ እንዳለው አርሶ አደሩ የመህር ወቅት እርሻውን እንዳያርስ እየከለከሉ ነው ብለዋል። ማንና ለምን እንደከለከላቸውም አብራርቷል። በሜታ ወልቂጤ የወረዳ ነዋሪዎች ላይ ብዙ እንግልት እየደረሰ ነው። የኦነግ ታጣቂዎችን ትቀልባላችሁ፣ ታግዛላችሁ ተብሎ በጣም እየተቸገሩ ናቸው። ተይዘው የጠፉ ሰዎችም አሉ። እስካሁን የት እንዳሉ የማይታወቅ ተደብድበው የተጎዱም አሉ። ከስድሳ በላይ ሰው በየእስር ቤት እየተሰቃየ ነው። አርሶ አደሮችን እየሰበሰቡ አታርሱም ለማን ነው የምታርሱት እያሉ በየቀኑ ከአዝመራ እያስተጓጎሉ ነው። ሴቶች ከህፃናት ልጆች ጋር በእስር ቤት እየተሰቃዩ ነው ያለው ደግሞ ስሙን እንዳይጠቀስ የጠየቀው ግለሰብ፣ ባለቤቶቻቸው ከሸሹበት ተመልሶ ለመንግስት እጅ እስኪሰጡ ድረስ ተብሎ ታስሯል በማለት ገልጿል። ሴቶችና ህጻናት ታስረዋል። አባቶቻቸው ካሉበት መጥተው እጅ እስኪሰጡ ድረስ አይፈቱም ብለው ህጻናቱን እያንገላቱ ናቸው። ወረዳው ውስጥ ወጥቶ መግባት በጣም አስጊ ሆኗል። በሁለት ወር ውስጥ አንድ መቶ አስራ አምስት ሰዎች የኦነግ ታጣቂዎችን ትቀልባላችሁ ተብሎ ታስረዋልም ተብሏል። በምዕራብ ሸዋ ዞን ሜታወልቅጤ ወረዳ ከነዋሪዎች የተነሳው የሰላም እጦት ቅሬታ ላይ ለአሜሪካ ድምጽ ራዲዮ ቃላቸውን የሰጡት የወረዳው አስተዳዳሪ አቶ ተሾሜ ጌታቸው በወረዳው የሰላም ችግር አለ፣ ነገር ግን ሰላሙን ያወከው የመንግስት ሰላም አስከባሪ አይደለም ብሏል። ሰዎቹ ለምን እንደታሰሩም አስረድቷል። ረኩብ በወረዳው የሰላም ችግር መኖሩ ይታወቃል። ነገር ግን ሰላም እንዳይኖር እያደረገ ያለው የታጠቀ ኃይል ነው። የመንግሥት መከላከያም ሆነ አድማ በታኝ ኃይል በወረዳውና አካባቢው ላይ ሰላም እንዲሰፍን እየሠራ ነው። የታሰሩት ሰዎችም በተለያዩ ወንጀሎች የተጠረጠሩ ናቸው። የተያዙ ሰዎች ጉዳይ በሕግ የሚታይ መሆኑንም ጭምር ገልጿል። ለአሜሪካ ድምፅ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ።